ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እኔ አቋም ምንጊዜም ግልጽ ነው። የማንም ብሔር የበላይነት በዚህ ሀገር ላይ እንድሰፍን አልፈለግም ህዝቦቿ በሰላም በእኩልነት ተከባብረው ራሳቸው በመረጡት መንግስት፣ እንዲተዳደሩ እንደዚህ አይነት ስርዓት እንዲመጣ ነው የኔ ትግል። የአንዱን ዘር የበላይነት አጥፍቶ የሌላውን ዘር የበላይነት ለመተካት አይደለም። ያ ከሆነ አሁንም ሌላ ትግል ነው የሚጠብቀን፣ አሁንም ሌላ ጦርነት ነው የሚጠብቀን። ዘላቂ ሰላምም አይኖርም፣ ዘላቂ ወዳጅነትም አይኖርም። ይሄ ፍትሕም አይደለም። የምንታገለው ለፍትህ ሳይሆን ለሌላ ጉዳይ ነው። ይህ ፍትሐዊነትን በሌላ ኢፍትሃዊነት ለመተካት ነው ማለት ነው። አቶ በቀለ ገርባ ናቸው የሰማችኋቸው። ሰሞኑን ዋሽንግተን ዲሲ ስቱዲዮአችን ተገኝተው የነበር ጊዜ ካደረግነው ቃለ ምልልስ የቀነጨብነውን ነው ያሰማናችሁ። በስፋት ይመለሳሉ። አቶ አሰፋ ገብረ ማርያም ተሰማንም እናስታውሳለን። አቶ አሰፋ ልቡ ትልቅ ነው፣ ሰፊ ነው። ጋሽ አሰፋ ለቀረው ትውልድ አርአያ ሆኖ ያለፈ ታላቅ የኢትዮጵያ ልጅ ነበር ማለት ይችላለሁ። ለሁሉም እስከ ምሽቱ አራት ሰዓት ከኛ ጋር ሆኖ እሁድ፣ ግንቦት አምስት ሁለት ሺህ አስር ዓመተ ምህረት ጤና ይስጥልን። የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና ጤና ይስጥልን። ክቡራትና ክቡራን፣ እኔም ሰሎሞን አባተንን አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናምሽታችኋል። የተከበራችሁ አድማጮች ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኦሮሞ ዲሞክራሲያዊ ግንባር በቅርቡ በኢትዮጵያ የተካሄዱ የማሻሻያ ለውጦችን አስመልክቶ ከመንግስቱ ከፍተኛ ልኡካን ጋር ግንቦት ሶስትና አራት ቀን 2010 ዓ ም ውይይት መካሄዱን ዛሬ ይፋ ባደረገው መግለጫው አስታውቋል። ስብሰባው የት እንደተደረገ ግን አልጠቆመም። በዚሁ መሠረትም የማሻሻያ እርምጃዎቹ እንዲሰፉ፣ እንዲጎለብቱና ጥልቀት እንዲኖራቸው ያለውን ፍላጎት ገልጿል። ዝግጁነቱንም አረጋግጧል። የኦሮሞ ዴሞክራሲያዊ ግንባር ይህንኑ ለማሳካትና ውይይቱንም ለመቋጨት አንድ የግንባሩን ከፍተኛ ልውካን ወደ ኢትዮጵያ እንደሚልክ በመግለጫው አስታውቋል። የተባለው ስብሰባ ተካሂዶ እንደሁ ከኢትዮጵያ መንግሥት ባለሥልጣናት በኩል ማረጋገጫ ለማግኘት የተደረጉ ጥረቶች ለዛሬ አልተሳኩም። ቀደም ሲል ግን በሰላማዊ መንገድ መታገል ከሚፈልጉ ወገኖች ጋር በሙሉ ለመነጋገር ዝግጁ መሆኑን የኢትዮጵያ መንግሥት ማስታወቁ ይታወሳል። የኢንዶኔዥያ ፖሊስ በገለጸው መሠረት በዛሬው ዕለት በሦስት ቤተ ክርስቲያን ለተፈጸሙ የአጥፍቶ ጠፊ የቦምብ ጥቃቶች ኃላፊው ወጣቶችና ሕፃናትን ጨምሮ ስድስት አባላት ያሉት ቤተሰብ ነው። በጥቃቱ በትንሹ 11 ሰዎች ተገለው ሌሎች 41 ቆስለዋል ተብሏል። ለቦምብ ጥቃቶቹ ራሱን እስላማዊ መንግሥት ነኝ እያለ የሚጠራው ጽንፈኛ ቡድን በኃላፊነቱን ወስዷል። የኢንዶኔዥያው ፕሬዝደንት ጥቃቶቹን አረመኔያዊ ተግባር ሲሉ አውግዘውታል። የቤተሰብ አባላቱ በሙሉ በቅርቡ ከሶሪያ የተመለሱ መሆናቸው ታውቋል። የብሔራዊ ፖሊስ አዛዡ ቲኮ ካርናቪያን በገለጹት መሠረት የአጥፍቶ መጥፋት የቦምብ ጥቃቱን የፈጸሙት የቤተሰብ አባላት እናትና አባት፣ ሁለት የዘጠኝና የአስራ ሁለት ዓመት ዕድሜ ያላቸው ሴት ልጆችና ሌሎች ሁለት ወጣት ወንዶች ናቸው። አባትየው መኪና ላይ የተጠመደ ቦምቡን ሲያፈነዳ ሁለቱ የአስራ ስድስትና የአስራ ስምንት ዓመት ወጣት ወንዶች ልጆቹ ለጥቃቱ ሞተር ቢሲክሌቶች ተጠቅመዋል። በፖሊሱ ባለሥልጣን ተጨማሪ መግለጫ መሠረት እናትየው ደግሞ ሁለቱን ሴት ልጆቿን አጅባለች። የኢንዶኔዥያ ሙስሊምና ክርስቲያን ድርጅቶች ጥቃቱን አውግዘው በዓለም ላይ የሁከትን ትክክለኛነት የሚገልጽ የሃይማኖት የለም ሲሉ መግለጫ አውጥተዋል። ሰሜን ኮሪያ የኑክሌር ጦር መሣሪያ ግንባታ ፕሮግራሟን ሙሉ በሙሉ ለማቋረጥ ከተስማማች ዩናይትድ ስቴትስ ለደህንነቷ ማረጋገጫ ለመስጠት ዝግጁ ናት ሲሉ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ተናግረዋል። ዩናይትድ ስቴትስ በተጨማሪም የአሜሪካ የግል ንዋይ መዳቢ እየወደቀ ያለውን የሀገሪቱን የኤሌክትሪክ ኃይል ማከፋፈያ ለመጠገን እንዲችል ፈቃዱን ትሰጣለች ሲሉ አስረድተዋል። ሚስተር ፖምፔዮ ሁለቴ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው ከተነጋገሩ በኋላ ሚስተር ኡን የአሜሪካውያንን ግቦች ይጋራሉ ሲሉ አብራርተዋል። መጪው የሁለቱ መሪዎች የሲንጋፖር ግንኙነት ዓላማም እነዚህን ግቦች እውን ለማድረግ ይሆናል ብለዋል። በፈረንሳይ ዋና ከተማ ፓሪስ መሃል ትላንት በስለት ግድያ የፈጸመው ግለሰብ አብዛኞቹ ሙስሊሞች በሚኖሩበት በሩሲያ ሪፑብሊክ በቼችኒያ እንደ አውሮፓውያን ዘመን አቆጣጠር በ1997 ዓ ም የተወለደ ፈረንሳዊ መሆኑን የሀገሪቱ ባለሥልጣናት አስታውቀዋል። እስካሁን ስሙ ያልተገለጸው የጥቃቱ ፈጻሚ በተጠርጣሪ ጽንፈኞች ዝርዝር ውስጥ ነበር ተብሏል። የፈረንሳይ ፖሊስ ቤተሰቡን ለጥያቄ ወስዷል። የጥቃቱ ሰለባዎች አምስት ሲሆኑ አንደኛው የ29 ዓመት ያለው ሰው ሕይወቱ አልፏል። በጩቤ ከተወጉት አራቱ ግን ጉዳት ደርሶባቸው ተርፈዋል ሲሉ የሀገር አስተዳደር ሚኒስትሩ ጌራርድ ኮሎምቦ አስረድተዋል። ፈረንሳይ ለነጻነት ጠላቶች አንዲት ጋት እንኳ ዕድል አትሰጥም ሲሉ ፕሬዚደንት ኢማኑኤል ማክሮን ዛሬ በትዊተር መልእክታቸው አስጠንቅቀዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 5 2010 ዓመተ ምህረት ምሽት ፕሮግራም ነው። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። አቶ በቀለ ገርባን አነጋግረናል። በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ባለፈው ሳምንት ሐሙስ ግንቦት ሁለት ዋሽንግተን ዲሲ ስቱዲዮያችን ተገኝተው ሰፋ ያለ ውይይት አድርገናል። በዚያው ምሽትና ከትናንት በስቲያ በቀረቡት የቃለ ምልልሱ ሁለት ክፍሎች ከማኅበረሰብ አገልግሎት ጀምሮ ስለ ቤተሰባቸው ሁኔታና ስለ እስር ቤት ቆይታቸው የሰጡት ማብራሪያ ተካቷል። ውይይቱን ያደረጉት ከጽዮን ግርማ ጋር ነው። ለመሆኑ በቀለ ገርባን ከጎንደር ጋር ምን ያገናኘዋል ሲሆን ከእስር ከተፈቱ በኋላ ሀገር ውስጥ ለሚታተም አንድ መጽሔት ወይም ጋዜጣ በሰጡት ቃለ ምልልስ ለጎንደር የተለየ አመለካከት አለኝ ወይም ከጎንደር ጋር የተለየ ግንኙነት አለኝ የሚል ይዘት ያለው ቃለ ምልልስ ሰጥተዋል እና ምንድን ነው? እስቲስ እንደው እኔ ከሀይ ስኩል በኋላ የተማርኩት ባህር ዳር ነው። ባህር ዳር ስማር በጣም ብዙ ጓደኞች በአጋጣሚ ሆኖ የመጀመሪያውን ዶር መሸር ያደረግኩት በአብዛኛው ከጎንደር ልጆች ጋር ነበረ እና ግንኙነታችን እጅግ በጣም እንደዚህ ተብሎ የሚገለጽ በቃል የሚገለጽ አይደለም። አንዳንዶቹ አሁንም እዚህ ዩናይትድ ስቴትስ ያሉ አሉ። ከብዙ መንገድ ከብዙ ርቀት መጥቶ የጠየቁኝም አሉ፣ እዚህ ዲሲ ድረስ መጥቶ ባለፈው ጉብኝቴ። እና ከዛ ጊዜ ጀምሮ ለጎንደር የነበረኝ ፍቅር እንደዛ ሆነው። አሁን በቅርብ ጊዜ ደግሞ እኔ ከታሰርኩ በኋላ ሕዝቡ የኔንም ፎቶ ይዞ ፎቶግራፊን ይዞ ሰልፍ መውጣቱን ሰምቻለሁ፣ በብዙ ነገሮች ተረድቻለሁ። እና እነዚህ እነዚህ ነገሮች የበለጠ በልቤ ውስጥ የተለየ ስፍራ እንዲኖረው አድርጓል። ወደዛ አካባቢ ለመሄድ አንድ ላይ አስበን ሁሉ ነበረ። ነገር ግን ህዝቡን እንደዚህ ባሰብነው መጠን ልናመሰገነውና ነው ና ልናገኘው የማንችል ከሆነ በዚህ በአስቸኳይ ጊዜ አዋጁ ምክንያት ባይሆን ሌላ ጊዜ ተመልሰን እዛ ብንሄድ ይሻላል በሚል እኔ ሳልገኝ ቀርቻለሁ። ነገር ግን ይመስለኛል እነ እስክንድር ሄደው አንድ ቀን እንደዚህ አድሮ የተመለሱ ይመስለኛል። ምክንያቱም መጀመሪያ አብረን እንሄዳለን ብዬ ስለነበረ ማለት ነው። ስለዚህ እኔ አሁንም ለዛ ህዝብ ሌላም እንግዲህ ከአሁን እኛ ከምናደርገው ትግል ጋራ ተመሳሳይነት ያለው ትግል የሚያካሂዱበት ነገር አለ። የማንነት ጥያቄ አለ። እኔ እንኳን የማንነት ጥያቄ ብቻ አርግ ያልወስደውም፣ ምክንያቱም የጎንደር ከምን እስከምን ከየት እስከየት እንደሆነ ከድሮ ጀምሮ በጂኦግራፊም በትምህርቴ ተምሬ ያደግኩት ወደዛ አካባቢም ሲሄድ መጀመሪያ ከበዛ በደርግ ጊዜ መጄ ነበር። እና ያን ጊዜም ጎንደር ማለት የት ድረስ እንደሆነ አውቅ ስለነበር አንዳንድ ነገሮች አሁን ጎንደር ማለት ምን ማለት ነው? ጎንደር ማለት የት ድረስ ማለት ነው? የሚለው ነገር በሚነሳበት ጊዜ እኔ በግሌ የሚሰሙኝ ነገሮች አሉና የትግል አጋሩ ብሆን ከእነሱ ጋር እነሱ የሚያደርጉትን ለሚያደርጉት የፍትህ ጥያቄ እኔ ማብሬያቸው ብቆም ደስ ይለኛል። በሀሳቤ ማብሬያቸው ነኝ። ወደፊትም አስፈላጊ ሆኖ በተገኘ ጊዜ ለመልካም ነገር ለፍትህ በሚደረግ ትግል ውስጥ በማንኛውም ቦታ ለመገኘትና ችግሩም ይሁን የትግሉ ተካፋይ ለመሆን ፍላጎት ስላለኝ በዛ መሰረት ልዩ ቦታ የምሰጠው ስፍራ ነው ማለቴ ነው። በሬዲዮ ፕሮግራም ማመስገንን የአስቸኳይ ጊዜ አይከለክለውም በሚል ህሳቤ በዚህ አጋጣሚ ማመስገን የሚፈልጉትም ሰው ካለ ይችላሉ ማመስገን። ወደ ሌላ ጥያቄ ሳልሻገር ማለቴ ነው በዚህ አጋጣሚ ተጠቅሜ እኔም እንድፈታ ሌሎቹም የመብት ተከራካሪዎች እንዲፈቱ፣ ለነጻነት የሚታገሉ ሰዎች ከስር እንዲለቀቁ በጎንደር አካባቢ ሲሰለፍ ፎቶግራፋችንን ይዞ ሲጠይቅ የነበረ ህዝብ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ስላደረጋቸውልን ድጋፍ በጣም አመሰግናለሁ ለማለት እፈልጋለሁ። አቶ በቀለ እንግዲህ የኦሮሞ ህዝቦች ዴሞክራሲያዊ ድርጅት ኦህዴድ በአዲስ አመራር ተተክቷል። ይህ ድርጅት ለኦፌኮ ወይም ለሌሎች የተቃዋሚ ፓርቲዎች በተለይ ደግሞ ለኦፌኮ ከሰማንያ ሶስት ጀምሮ ያለው በነ አቶ ኩማ ደመቅሳ፣ በነ አቶ ሙክታር ከድር፣ በነ አቶ አባዱላ ገመዳ ሌሎችም ባለስልጣናት ጊዜ ካለው ኦህዴድ አሁን ያለው ኦህዴድ ለኦፌኮ የተሻለ መስመር ይሰጠዋል ብለው ያስባሉ? የተሻለ እድል ይኖራል ብለው ያስባሉ? ይለይቦታ ለእርሶ? አዎ ለእኔ በጣም ይለያል፣ ምክንያቱም ከመጀመሪያው ጀምሮ አገሪቱን እንደ መንግስት ከተቆጣጠሩበት ጊዜ ጀምሮ በደንብ አርጌ ነው የማውቃቸውና፣ ያን ጊዜ እንዴት ነበረ፣ ሌሎቹ ድርጅቶች ፖለቲካ ፓርቲዎች እንዴት ነው የሚታዩት ብለን ብንመለከት፣ በጠላትነት አገር እንደሚያፈርሱ፣ ለሕዝብ ተቆርቋሪ እንዳልሆኑ መንግስት የሚሰራውን ነገር ሁሉ ለማጥፋት የተነሱ ሰዎች ስብስብ አድርጎ ነው የሚቆጥረው። ያለፈው እና በግል ደረጃ ሲያዩን ራሱ እንደው ስለማይቻላቸው ነው እንጂ ምንም ነገር አድርገው ቢያጠፉን ደስ የሚላቸው እንደሆነ ይታወቃል። ስለዚህ ያን ጊዜ የግንዛቤ እጥረት የሚሆን ክፋት የሚሆን አይታወቅም። ነገር ግን እንደ ጠላት ነበረ የፖለቲካ ፓርቲ አባላትን የሚመለከቱት። እነሱ በሚገኙበት እንዳ እኛ እንድንገኝ እኛ በተገኘንበት እነሱ እንዲገኙ በፍጹም አይፈለግም። ማናቸውም አይነት ጥቅም፣ ማናቸውም አይነት እድገት፣ ማናቸውም አይነት መብት እንዲከበርልን አይደረግም፣ አይፈለግም። የፖለቲካ ፓርቲ ተቃዋሚ በመሆናችን ሌላው የሚያገኘውን እድል ሁሉ እንድንነፈግ እና ቢቻል በእስር ማቀን ቤተሰቦቻችን መከራ ላይ እንዲወድቁ ችግር ላይ እንዲወድቁ ሲያደርግ የነበረ ነው የቀድሞ ኦህዴድ፣ የአሁኑ ኦህዴድ ቢያንስ ተቃዋሚን እንደ እንደ ተቀናቃኝ፣ እንደ ተፎካካሪ መቁጠሩ ራሱ አንድ ነገር ነው። እንደ ተፎካካሪ መልካም ሀሳብ ሊኖረው እንደሚችል ቡድን፣ እሱም ኃላፊነት ቢሰጠው ኃላፊነቱን ሊወጣ እንደሚችል ከእሱ የተሻለ አድርጎ ባይቆጥረንም ነገር ግን እነዚህም የተለየ ኦልተርኔቲቭ ያላቸው የተለየ ሀሳብ ያላቸው ነገር ግን መንግስት ለመሆንና አገር ለማስተዳደር ፍላጎት ያላቸው አድርጎ ይቆጥራል ብዬ አምናለው እና ከጠቅላይ ሚኒስትሩም ንግግር የተረዳ ነው ይሄ ነው። ከዛም በኋላ በድርጊትም ያየነው ነው። በያለንበት በየምንኖርበት ቦታም የምንመለከተው ይሄ ነው። ስለዚህ በጣም ልዩ ነው፣ የተለየ ነው ብዬ ነው እኔ የምወስደው። እንግዲህ ለምሳሌ ያነሳችኋቸው ጥያቄዎች አሉ። እናንተ የሚያነሳችኋቸው የእናንተም፣ ደጋፊዎች ህዝቡ ያነሳቸው ጥያቄዎች እነሱ ተመልሰዋል ወይ? ሁለተኛ ደግሞ ለምሳሌ የቀስኳቸው ሰዎች እዛ ኦህዴድ ውስጥ አሁንም አሉ። የስልጣን መቀያየርና ሌሎች ወደ ስልጣን ከፍ ማለት መምጣት ነው የሚታየውና ዋስትና ይሰጣሉ ወይ? ይሄ ዋስትና ሊሰጥ አይችልም በምንም መንገድ። አሁን ያለው ኦህዴድ ራሱ ሙሉ በሙሉ ሪፎርምድ የሆነ ከላይ ያሉ ሰዎች የያዙትን ሀሳብ የሚያራምድ ቀና የሆነ ድርጅት ነው ለማለት አይቻልም። ምክንያቱም ከአመሰራረቱ ጀምሮ አባላቶቹን እንዴት እንደሚመለምል ጀምሮ ብንመለከት ለዛ ሚያበቃው ቁመና ይኖረዋል ተብሎ አይታሰብም። ነገር ግን ከዛ ውስጥ የወጡ ሰዎች አመራሩን በያዙበት ሁኔታ ወሳኝነት ስፍራ ባላቸው ሁኔታ ውስጥ አንዳንድ ነገሮችን መቆጣጠር ይችላሉ፣ ማስተካከል ይችላሉ የሚል እምነት ካልሆነ በስተቀር ድርጅቱ እንደ ድርጅት አሁንም ከቀድሞ አመለካከቱ ከቀድሞ ሪዮታለሙ እና አካሄዱ ተቀይሯል ወይንም ተመልሷል ተብሎ ተስፋ የሚጣልበት አይደለም። ጥያቄዎችም የምንጠይቃቸው ህዝቡ የሚጠይቃቸው ጥያቄዎች በምንም አይነት መንገድ አልተመለሱም። የተመለሱ ጥያቄዎች የሉም። ጥያቄዎቹም በቀላሉ የሚመለሱ አይደሉም። ጥቂትም አንድና ሁለትም አይደሉም። እጅግ በጣም ስርነቀል የሆነ ለውጥ የሚፈልጉ ጥያቄዎች ናቸው። ስለዚህ መሆን ያለበት አሁን በስርነቀልነት ደረጃ ሊመልስ የሚችል ሁኔታ ማመቻቸት ነው። የሚችለው አሁን ያለው መንግስት ማለት ነው። ያም ግልጽ፣ ፍትሃዊ፣ ነጻና ዲሞ ዲሞክራሲያዊ የሆነ ምርጫ በባለሙያዎች የሚመራ የምርጫ ቦርድ የሚያከናውነው ምርጫ ማከናወን አለበት፣ ነው ያን ጊዜ ሁሉን ነገር ያ መንግስት ይፈተዋል። ነው እንጂ ይሄ መንግስት ይፈተዋል፣ አንድንም ነገር ይፈተዋል የሚል እምነት እኛ የለንም። ከባህሪው ሊፈታ የሚያስችለው አይደለም ማለት ነው። አሁን ደጋፊዎቻችሁ ተቀላቅለዋል። ከሁለት ወይም ከሶስት ወር በፊት ያለውን ሁኔታ ብናይ ግልጽ የሆነ ነገር ይታይ ነበር። አሁን ግን እንግዲህ ጥያቄዎቹ አልተመለሱም ብለዋል። አንድም አልተመለሰም። በጣም ብዙ ጥያቄዎች አሉ። በዚህ መሀል ደግሞ የደጋፊ መቀላቀል አለ። ሌላ ስራ ሌላ ጊዜ አይጠይቅም። ምናልባት ጥያቄዎቹ ሳይመለሱ የሚቀሩ ከሆነ ዋስትናም ማይገኝ ከሆነ እስክትለዩ ወይም ደጋፊዎቻችሁን በድጋሚ እስክታሳምኑ ሌላ ጊዜ ሌላ አመት አይፈልግባችሁም፣ አይፈጅም። ደጋፊዎቻችን በዓላማና በድርጊታችን ላይ ተመስርተው ይለያሉ። ወደፊት አሁን ሊቀላቀሉ ይችላሉ፣ ግራ ሊጋቡ ይችላሉ። እናንተ የምትሉትን ከሌ እንደዚህ ካደረገው ምንድን ነው ልዩነታችን የሚሉ ሊሉ ይችላሉ። ነገር ግን እኛ የምንጠይቀው ነጻ አሁን እንዳልኩት ፍትሀዊ ዲሞክራሲያዊ በሁሉም ዘንድ ሊታመን የሚችል ምርጫ እንዲከናወን እና ህዝቡ በመረጠው መንግስት እንዲተዳደር ነው። አሁን ያለው መንግስት በእኛ አመለካከት ህዝቡ የመረጠው መንግስት አይደለም። ለዛም አመላካቹ መንግስት በ2007 ብርጫ አካሂዶ ካቢኔ አቋቁሞ በ2008 ስልጣን ይዞ ገና ቢሮ ገብቶ ሁለት ወር ሳይሞላው በመላ አገሪቱ እንደዚ አይነት እንቅስቃሴ መቀጣጠሉ እኔ አልመረጥኩህም የማለት አንደኛው ምልክትና ማሳያ ነው። ስለዚህ መቶ በመቶ የመረጠውን መንግስት ህዝብ መቶ በመቶ አይነሳበትም፣ መጀመሪያውም አልመረጠውም ማለት ነው። ስለዚህ እኛ የምንፈልገው እንዲህ አይነት ህዝቡ በመረጠው መንግስት እንዲተዳደር ነው። ያን ጊዜ በምንቀርብበት ጊዜ አላማችንን በትክክል አይተው እስከዛ ድረስ መንግስት የሚያደርጋቸውን ነገሮችም ተመልክቶ ያለው ልዩነት ተመልክቶ እየለየ ይሄዳል የሚል እምነት ነው ያለን። ምናልባት የፓርቲ አቋም ይሁን አይሁን አላውቅም። በእኔ በራሴ ግምት ግን ማንም ሰው ቢለወጥ ሙሉ በሙሉ ህዝቡ የሚፈልገውን ጥያቄ መመለስ ከቻለ መንግስት ራሱ ለምርጫ ቀርቦ ቢቀጥል ማሸነፍ ከቻለ ቢቀጥል፣ ተቃውሞ የለኝም። ተቃዋሚ ሆኜ እቀጥላለሁ የራሴን አሳብ ይዤ ማለት ነው። ስለዚህ ዋናው ነገር የህዝቡን ጥያቄ መመለስ የሚያስችለው ቁመና ላይ መድረስ ነው። እና እነዚህ ጥያቄዎች እየተመለሱ ናቸው ወይ፣ ፍንጫቸው እየታየ ነው ወይ የሚለው ነገር ደግሞ ያው እየታየ ነው። በትንሹ ነገር ብንመለከት የአስቸኳይ ጊዜ አዋጅን እንኳን ማንሳት አልቻለም። እኛ እንኳን ተንቀሳቅሰን ህዝቡ ጋር መድረስ አልቻለም። የተወለድንበት ቦታ ሄደን እንኳን ቤተሰቦቻችንን እንኳን መጠየቅ ሳንችል ቀርተናል። ከመንገድ እንድንመለስ፣ ሜዳ ላይ አድረን ከመንገድ ላይ እንድንመለስ ተደርጓል። ስለዚህ እነሱ ራሳቸው ስብሰባ ያካሂዳሉ፣ እኛ ስብሰባ ተከልክለናል። አሁንኛ በአደባባይ ስብሰባ ማድረግ አንችልም። እነሱ ግን የፈለጉ ቦታ ዞረው ስብሰባ ያካሄዳሉ። ዛሬ ግን እነሱን ፓርቲ ናቸው፣ እኛም ፓርቲ ነን። ስለዚህ ድርጊታቸው አሁኑኑ ጀምሮ እየታየ ነው። ለእኛ የሚገለግሉትን ነገር ራሳቸው እያደረጉ ነው። ስለዚህ ወደ መመለስ እንኳን እየተጠጉ አይደለም። ህዝቡ እነዚህ ነገሮች ሁሉ እየተመለከተ እየለየ ይሄዳል። ማን ምን እያደረገ ነው ለህዝብ የሚሆን ነገር እነሱም ይቅረቡ፣ ያላቸውን አጀንዳ ይዘው፣ እኛም እንቀርባለን። ህዝቡ የፈለገውን የእኛው ይሻለኛል ጥያቄ ጠይቆ፣ አገናዝቦ፣ ምን ብሎ ተወያይቶ የሚፈልገውን ይምረጥ። እኛም ለማሸነፍም ለመሸነፍም ዝግጁ እንሆን፣ እነሱም ደግሞ ለማሸነፍም ለመሸነፍም ዝግጁ ሆነው ይቅረቡ። ይህንን ነው አሁን የኢትዮጵያም ህዝብ እንዲረዳቸው የምንፈልገው እኛም ልንረዳቸው የምንፈልገው በዚህ መንገድ ነው። አሁን የመጣንበት አገር መንግስትም እንዲረዳቸው የምንፈልገው በዚህ መንገድ ነው። የተሸነፈ አካል በፖለቲካ ትክክለኛ መነሻና መድረሻ ባለው የፖለቲካ ሜዳ ላይ ህዝቡ የሚሰጠውን ውሳኔ ተቀብሎ ለመሸነፍም ለማሸነፍም ዝግጁ የሆነ ህብረተሰብና መንግስት መፍጠር በዚህ ነገር ላይ እንዲተባበሩንና ያንን ሜዳ እንዲያመቻቹ ነው። ያ ሜዳ አሁንም እየተመቻቸ አይደለም። ሰዎች ከእስር ቤት እየወጡ ነው። ነገር ግን እንደገና ተመልሰው ደግሞ እየገቡ ነው። ዛሬም ዘረፋው ቀጥሏል። ዛሬ የመሬት ወረራው ቀጥሏል። ዛሬም መፈናቀል ቀጥሏል። ዛሬም በሕዝቦች መካከል ያለው ግጭት ቀጥሏል። እነዚህ ነገሮች ሁሉ ባሉበት ይህንን አስተማማኝ ነው የሕዝብ መንግስት ነው ብሎ ይዞ መቀጠልም እጅግ በጣም አስቸጋሪ ነው። ስለዚህ እኛ በዚህ መንገድ ለሚቀጥለው ፖለቲካ ምህዳሩን እያመቻችው መሄድ ፍንጮቹ አሁኑኑ መታየት አለባቸው ብለን የምንለው ለዚህ ነው። እንግዲህ አቶ በቀለ የኦሮሞ ፌዴራሊስት ምክትል ሊቀመንበር ኖት። ከስሙ መረዳት የሚቻለው የኦሮሞን ህዝብ ትግል የሚመሩ ኖት። በሌላ በኩል ደግሞ የዴሞክራሲ የሰብአዊ መብት ጉዳይ የፍትህ ጉዳይን ይዘው የሚታገሉ ሰው ኖት ወደ ግል ስብዕናዎት ብንመልሶት አሁንም ከእስር በኋላ የትኛውን ነው የሚይዙት? አጠቃላይ እንደው ኢትዮጵያን የተመለከተ የኢትዮጵያን ጉዳይ የኢትዮጵያን የፍትህ፣ የነጻነት፣ የዲሞክራሲ ጉዳይ ነው ወይስ አሁንም ይወሰናሉ የኦሮሞ ህዝብ ትግል ጋር? አዎ፣ የኔ እምነት ኦሮሞ አንዱ በቁጥር ጀር ደረጃ በአቀማመጡም በያዘው መልክዓ ምድርም ባለው ሪሶርሱም እጅግ በጣም ከፍተኛው የህብረተሰቡ ክፍል ነው። ከሌሎች ድርጅቶች ጋር በመሆን የዚህን ሀገር አንድነት የዚህን ሀገር ሉዓላዊነት ማስከበር አስፈላጊ ነው ብዬ ነው የማምነው። መጀመሪያውኑ የብሔር ድርጅቶች እንዴት ተመሰረቱ፣ ለምን ተመሰረቱ የሚለው አጠቃላይ የሆነ ህብረ ብሔራዊ የሆነ ሁሉንም ብሔሮች በአንድ አይን የሚያይ በኩል አይን የሚመለከት ጥያቄያቸውን የሚመልስ የሚያዳምጣቸው መንግስት በመጥፋቱና ስርዓት በመጥፋቱ ነው። እንዲህ አይነት መንግስት ቢኖር እንዲህ አይነት ፓርቲ ቢኖር የብሔር ፓርቲዎችም አስፈላጊ አልነበሩም። ስለዚህ የብሔር ፓርቲዎች አስፈላጊነት እነዛ የተፈጠሩትን ሉፖሎች ለመድፈን ነው። የተዘነጋ ህዝብ አለ። ጉዳዩ የማይነገር ህዝብ አለ። ታሪኩ የማይነገር ህዝብ አለ። በማንኛውም ሰው ዘንድ በማንኛውም መልኩ ውክልና እንዳያገኝ የተደረገ ህዝብ አለ። የተዘነጋ ስላለ ይህንን ክፍተት እንሙላ ነው ይህንን ክፍተት መጀመሪያውን የሞላ መንግስት ቢኖር ኖሮ እንደዚህ አይነት ፓርቲዎቹም ባልተፈጠሩ ነበር። ስለዚህ አሁን ይሄ ነገር አሁን በቅርቡ አሁንም የሚታይ አይደለም፣ በምንመለከትበት ጊዜ ማለት ነው። ስለዚህ ሁሉም አሁን በተያዘው መልክ እኛም የኦሮሞን ጉዳይ፣ የአማራ ፓርቲም የአማራን ጉዳይ፣ ሌሎችም የሌላን ጉዳይ ይዘው አንድ ላይ ጥምረት ፈጥሮ መጨረሻ ላይ የታሸ ሁኔታው እየተማመንን በምንመጣበት ጊዜ በመካከላችን ያለውን የድንበር አፍርሰን ወደ አንድ አጠቃላይ ፓርቲነት ወደ መሄድ መሄድ ይቻላል። ስለዚህ አስፈላጊነቱ መጀመሪያውኑ ነሰ ስቴት ያደረገው የአንድ አካባቢ መዘንጋት ነው። ስለዚህ ያ እስካለ ድረስ አሁንም ይሄ ነገር ሊጠፋ አይችልም። ሰው አንድን ፓርቲ ተከትሎ የሚሄደው ዝም ብሎ በራሱ ስም ስለተመሰረተ አይደለም፣ ጥያቄውን ስለሚመልስ ነው። ያንን ጥያቄ ሌላ የሚመልስ አካል ቢኖር ያንን አካል ሊከተል ሁሉ ይችላል። ስለዚህ እኛ አሁን አጠቃላይ ወደ ሆነ አገራዊ የሆነ ፓርቲ ከመምጣታችን በፊት አሁን በያዝ ነው ለምሳሌ በመድረክ በኩል በያዝነው ነው አይነት የተለያዩ ፓርቲዎችን ያቀፈ አንድ ትልቅ ኮአሊዥን ፈጥሮ ይቻል በዛው ደረጃ በምርጫ አሸንፎ መንግስትነት የመያዝ አይነት ራእይ ነው ያለን። ይሄ ማለት በየትኛውም ቦታ ያለ አንድ ኢፍትሐዊ የሆነ ነገር የትም ቦታ ላለ ፍትህ ጠንቅ መሆኑ ይታወቃል። ስለዚህ የትም ቦታ ያለን ኢፍትሐዊነት መቃወም፣ ለዛ ደግሞ የሚያስፈልገውን ትግል የሚያደርጉ አካላትን መደገፍ የሁላችንም ስራ ነው። አሁን ግን እንዳልኩት የምን እኔ ከዚህም ስወጣ የኦሮሞ ፓርቲ በመምራት ወይንም ደግሞ በአመራር ውስጥ በመሳተፍ እቀጥላለሁ አገሪቱን የሚመለከቱ በአጠቃላይ አገሪቱን የሚመለከቱ በየትኛውም ቦታ ሊደረጉ የሚችሉ ኢሰብአዊ ወይንም ደግሞ ኢፍታዊ የሆኑ አካሄዶችን በመቃወም ትግል በማድረግ ከሌሎቹ ጋራ ህብረት በመፍጠር ከሌሎቹ ጋር አብሮ በመስራት አንድ የታወቀች የተከበረች፣ የበለጸገች ከህዝቧ ጋር በሰላም የምትኖር ህዝቦቿም አብረው በሰላም የሚኖሩ አገር እንዲፈጠር እፈልጋለሁ። የኢህአዴግ ወይም የኢትዮጵያ መንግስት በጣም አብዝቶ ከሚተችበት በተለይም ደግሞ በኦሮሞ ፌዴራሊስት ኮንግረስም በሁሉም የተቃዋሚዎች ጎራ አብዝቶ ከሚታችበት ነገር አንዱ የህወሓት የበላይነት አለ የሚል ነው። ከኦህዲድ የወጡ ሰዎች ወደ ስልጣን ከመጡ በኋላ ቱባ ቱባ የሚባሉ ቦታዎች በኦህዲድ ሰዎች ተይዘዋል የሚልና እንግዲህ ወደፊት ይሄ ከቀጠለ የኦህዲድ የበላይነት አለ ከተባለ እርስዎ የቱጋ ይቆማሉ? በፍትህ በነጻነት ጥያቄው ላይ ይቆማሉ ወይስ ዝምታን ይመርጣሉ? እኔ አቋም ምንጊዜም ግልጽ ነው። የማንም ብሄር የበላይነት በዚህ ሀገር ላይ እንድሰፍን አልፈለግም። ህዝቦቿ በሰላም በእኩልነት ተከባብረው ራሳቸው በመረጡት መንግስት እንዲተዳደሩ እንደዚህ አይነት ስርዓት እንዲመጣ ነው የኔ ትግል። የአንዱን ዘር የበላይነት አጥፍቶ የሌላውን ዘር የበላይነት ለመተካት አይደለም። ያ ከሆነ አሁንም ሌላ ትግል ነው የሚጠብቀን፣ አሁንም ሌላ ጦርነት ነው የሚጠብቀን። ዘላቂ ሰላምም አይኖርም ዘላቂ ወዳጅነትም አይኖርም። ይሄ ፍትህም አይደለም። የምንታገለው ለፍትህ ሳይሆን ለሌላ ጉዳይ ነው፣ ሌላ ኢፍታዊነትን በሌላ ኢፍታዊነትን ለመተካት ነው ማለት ነው። ለዚህ ትግልም መግባት አያስፈልገኝም። ስለዚህ የማንም የበላይነት ለመፍጠር አይደለም። የማንም የበላይነት በተፈጠረ ሰዓት ለዛ የሚታገሉ ህዝቦች ይህን ለመቃወም ከሚታገሉ ህዝቦች ጋር ነው የምቆመው። ይሄ በጣም ግልጽ ላደርግ እፈልጋለሁ። እንግዲህ የድንበር አካባቢ ግጭቶች እየመጡ ነው፣ ተደጋጋሚ ናቸው። በጣም በጊዜ እየጠበቁ ወቅት እየጠበቁ ይከሰታሉ። በተለያዩ አካባቢዎች ከድንበርም በላይ የፍቅር የሰላም፣ የመግባባት ምሳሌ ተምሳሌ ተደርገው የሚወሰዱት እንደ ምስራቁ አካባቢ ያለው ህዝብም ጋር ገብቶ ከሶማሌ ክልል በጣም ብዙ የኦሮሞ ተወላጆች ከአንድ ሚሊዮን በላይ ተፈናቅለዋል። ከዛም ደግሞ ወደ ሰሜን ስንሄድ ከአማራ ክልል የትግራይ ተወላጆች፣ ከደቡብ የአማራ ተወላጆች፣ አጠቃላይ ሁኔታውን ስናየው ለምሳሌ ከሶማሌ ክልል ኦሮሚያ ሲፈናቀሉ፣ እንደዚሁም ደግሞ ከቡኖ በንደሌ የኦሮሚያ ክልል ደግሞ የአማራ ተወላጆች እንደዚህ እርስ በርሱ የሚጋጭ አጠቃላይ ሁኔታው ሲታይ ግን ሰዎች በሰላም አንድ ቦታ ላይ የመኖር ቤተሰብ መስርቶ የመኖር በዚህ መካከል የሰዎች ሕይወት ይጠፋል፣ ንብረት ይወድማል። እንደዚህ እንደዚህ ያሉ ሁኔታዎች እየታዩ ነው በተደጋጋሚ ና ይሄንን ለማስቀረት ይሄንን ለማስቆም ምን አይነት መፍትሄ ነው ሚገታው? ይሄንን የዚህ ችግር መንስኤ እኮ ምንጩ ራሱ የዲሞክራሲ መታጣት ነው፣ የዲሞክራሲ አለመኖር ነው በሌሎች በኦሮሚያ እና በሶማሌ በኩል ያለውን ግጭት ለሕዝቦች መፈናቀል ምክንያት የሆነው ምን እንደሆነ ለመጥቀስ ሞክር፣ ያለው እዛ አካባቢ የሚንቀሳቀሱ ለጥቅማቸው የሚንቀሳቀሱ ከፍተኛ ገንዘብ የሚንቀሳቀስበት አካባቢ ነው። በዛ ድንበር ላይ ያንን የሚቆጣጠሩ አካላት አሉ። እነዚህ አካላት ጥቅማቸው በሚነካበት ጊዜ ለማቆም ሙከራ በሚደረግበት ጊዜ ህዝቦችን የማጋጨት ስራ እየሰሩ ነው። እዚህ እኮ ትልልቅ ባለስልጣኖችም አሉበት። ችግሩ የስርዓቱን ይፍታዊነት ነው። የስርዓቱ ስርዓቱ በሙስና እና በአድሎ የተዘፈቀ ስለሆነ ነው እንጂ አንድ ክልል ከሌላ ጋር የሚጋጭበት ምክንያት አልነበረም፣ ዛሬም ሊኖር አይገባም። አሁን በየአካባቢው የተከሰቱ ያሉ ችግሮችን እየፈጠረ ያለው በእኛ በእኛ ግምት አሁን ያለው በአስተዳደር ላይ ያለው ይህ አስተዳደር ያለው ፓርቲ ነው። ከፓርቲውም ደግሞ ከአራቱም ፓርቲ ደግሞ መጥቀስ ባያስፈልግም የተለዩ የተለዩ ፓርቲዎች አሉ። የተለየ ፓርቲ አለ ያንን የሚያደርግ ምክንያቱም እኔ ከሌለው አገር ትፈርሳለች። እኔ ካላስተዳደርኩ ይሄ ሀገር አንድ አይሆንም ስለዚህ ለውጭ መንግስታትም ይሄንን ሲናገር የነበረ በእኛ የበላይነት ካልሆነ በስተቀር ይሄ ሀገር አንድ ሆኖ ሊቀጥል አይችልም ብሎ ሲናገር የነበረ አሁን በትግል ሌሎች ቦታውን እየተጋፉ በሚመጡበት ጊዜ በአገር ውስጥ ሁከት ቀስቅሶ በህዝቦች መካከል ሁከት ቀስቅሶ በሃይማኖቶች መካከል ሁከት ቀስቅሶ አገር ሰላም እንዳታገኝና ይኸው ያልኩት ደረሰ እኔ ስለሌለው አገር ታመሰች፣ አገር ልትጠፋ ነው የሚል መልእክት ለመላክ የተደረገ አድርገን ነው የምንወስደው። እኛ በህዝቦች መካከል ችግር ለመፍጠር የተነሳ ነው። ቡኖ በድልም ላይ የተደረገው ይሄ ነው። የአማራና የኦሮሞ ክልል አስተዳዳሪዎች ቶሎ ቶሎ ሁኔታዎችን ለማብረድ ባይሞክሩ ኖሮ በህዝቦቹ መካከል ዘላቂ የሆነ ችግር ለመፍጠር ነበር። ነገር ግን የነገሩን መንስኤ ወዲያው ስለተረዱ የተፈናቀሉ ሰዎች፣ ቤታቸው የተቃጠለባቸው ሰዎች ቤታቸው ወዲያውኑ እንዲሰራላቸው፣ ከብቶቻቸው የተበተነ ከብቶቻቸው ወዲያውኑ እንዲመለሱላቸው፣ ህዝቡም ደግሞ በባህሉ እንደገና በመካከሉ ያሉትን ሰዎች ከመካከሉ አውጥቶ በሰላም ሰላሙን ጠብቆ እንዲኖር እርቅ በመካከላቸው ተደርጎ በነበሩበት ቦታ እንዲቀጥሉ ተደርጓል። እስቲ እነዚህ ጊዜያዊ የተወሰዱ መፍትሄዎች ናቸው እና እንደው እንደ ዘላቂ ችግሩ ያስተዳደሩ ነው የስርዓቱ ነው ያሉ ነው። ስለዚህ ምንድን ነው መለስ ሞክር ያለው ዲሞክራቲክ ማድረግ ነው። አገሪቱን ዲሞክራሲያዊ ማድረግ ነው። ህዝቡ በመረጠው መንግስት ይተዳደር፣ ያን ጊዜ ጥያቄዎች ሁሉ መልስ ያገኛሉ። ነው ወደ መጡበት ጉዳይ እንሄድ ለምንድን ነው ዩናይትድ ስቴትስ የመጡት ምንድን ነው የነበሩት ውይይት አዎ መጀመሪያ እኛ ሶሊዳሪቲ ሙቭመንት ፎር ዘ ኒው ኢትዮጵያ የሚል ኢትዮጵያዊ ኢትዮጵያዊ ድርጅት መሆኑን ነው የምናውቀው በዛ መሰረት በኢትዮጵያዊነታችን ነው እዚህ የተገኘ ነው እዚህ ስንመጣ እነሱ ደግሞ አትላንቲክ ካውንስል ከሚባለው አንድ አሜሪካዊ ድርጅት ጋር እንደሚሰሩና እዛ ጋ ስለ ኢትዮጵያ እንደምንወያይ ነው የተነገረን ከዛ በኋላ በተፈጠረልን መድረክ ኢትዮጵያ ዛሬ ምን ትመስላለች? ወዴትስ እየሄደች ነው? እኛስ እንዴት አድርገን ከኢትዮጵያ ጎን ልንቆም የምንችልባቸው መንገዶች ምንድን ናቸው የሚል ጥያቄ ይቀረበልን። ከዛ አስተያየታችንን ሰጠን። ኢትዮጵያ አሁን አደገኛ ሁኔታ ላይ ነች። ህዝቦች ነጻነታቸውን እየጠየቁ መብታቸውን እየጠየቁ ያሉበት ሁኔታ ነው። መብታቸውን ለሀያ ስድስት ሀያ ሰባት ዓመታት ሲገፉ ሀብታቸውን ሲዘረፉ ሲጨቆኑ የኖሩ ሆነዋል። አሁን ግን መታገዝ የማይችሉበት ደረጃ ላይ ደርሰዋል። ስለዚህ ወጣቱ መብቱን ለማስጠበቅ በሰላማዊ መንገድ እየጠየቀ ነው። አንዳንድ ቦታ ደግሞ ከዛም አልፎ እነሱን ሊያስታግስ ሊያስተምር የሚችል ሊቆጣጠራቸው የሚችል መንገድ ሊያሳያቸው የሚችል ፓርቲ ሀገር ውስጥ እንዲንቀሳቀስ ባለመፈቀዱ አንዳንድ ቦታዎች ላይ ችግር እየተከሰተ ነው። በዚህ ምክንያት አገሪቷን ዲሞክራታይዝ ለማድረግ እርዳታ ልታደርጉ ይገባል፣ ከጎኗ ልትቆሙ ይገባል፣ አለበለዚያ ችግር ውስጥ ልንገባ ነው የሚለውን ነው የተነጋገር ነው ሲመጡ የነበረው። ወደ አቀባበል፣ ወደ መጨረሻ ጥያቄ፣ እሱን እናድርገው ና አቀባበሉን፣ በተመለከተ የዲያስፖራ ማህበረሰብ የአቀባበሉን ሁኔታ ትንሽ አወዛጋቢም እንደው የተወሳሰበም የሆነ ይመስል ነበረ። መጀመሪያ ላይ ከእስክንድር ነጋ ጋር እንደምትገቡ ፖስተር ተለቆ ነበር። በኋላ ላይ ደግሞ እርሶ ቀድመው ገቡ፣ እስክንድር ደግሞ ተከትሎ ገባ። እሱን ተከትሎ የሰጡት ቃለ ምልልስ ነው የተባለው ጉዳይ ላይ ንግግሩ ትንሽ አወዛጋቢ ሆነ ነበር። የባንዲራ ጉዳይ ተነስቶ ነበርና እስቲ እንደው ግልጽ ያደርጉልለኛ አዎ የተጋበዝነው አንድ ላይ ነው። ልንመጣ የነበረው አንድ ላይ ነው። ከዛ በኋላ ተደውሎልን በጣም ሰፋ ያለ ብዙ ሰውም የሚገኝበት ብዙ አጀብም ያለው ለእኛ ክብር የተዘጋጀ አቀባበል እንዳለ ነው የተነገረን። ያንን የተቀበልኩት በመልካም ነው። ከዚህ የነበረው ዲያስፖራ እስር ቤት ሳለን ምን ያህል ግፊት ሲያሳድር እንደነበረ አውቃለሁ። ለእኛ ያለውን ክብርም አውቃለሁ። ያንንም የሚያደርገው ለእኛ ካለው ክብር የተነሳ መሆኑን አውቃለሁ። ነገር ግን ወደ አገር ለመመለስ እፈልጋለሁ። ወደ አገር ተመልሼ ይሄንን ትግል ይሄ ትግል ገና አላለቀም። ይህንን ትግል የማደርግ ከሆነ ደግሞ እስር ቤት መግባት አይገባኝም። ብታሰር ትግሉን ያቆመዋል እንጂ ምንም ፋይዳ አይኖረውም፣ ጥቅም አይኖረውም። በዛ ምክንያት ለዛ ኤክስኪውዝ የማይሰጥ ምክንያት የማይሰጥ ነገር ቢደረግ ጥሩ ነው። እስር መታሰርን መፍራት አይደለም። ለመታሰር እኛ ምንም ችግር የለብንም፣ የለመድን ሰዎች ነን። ነገር ግን ከመታሰር ምን ይገኛል? ትግል መካሄድ አለበት። መታገል አለብን። ለህዝባችን ነጻነቱን እስኪገና ጎናጸፍ ሰላሙን እስኪጎናጸፍ ድረስ ልንታገል ይገባል የሚል እምነት ነው ያለኝ። እንደዛ ለማድረግ ደግሞ ወደ እስር ቤት የማይወስደኝ ነገር፣ ሊወስደኝ የሚችለውን ነገር ሁሉ መንገድ ሁሉ እየዘጋው መሄድ አለብኝ። የኢትዮጵያ ባንዲራ አሁን የተባለው የኢትዮጵያ ባንዲራ ከልጅነታችን ጀምረን ይዘነው ያደግን ይዘ ነው የተሰለፍን ይዘ ነው የኖርን ስናከብረው የኖርን ባንዲራ ነው። ይህንን ዛሬ ብድግ ብለን ልንጠላው አንችልም። በውስጣችን አብሮን አብሮን አድጎ የመጣ ነገር ነው ማለት ነው። ስለዚህ የባንዲራ ጥላቻ አይደለም። ነገር ግን በዛ ምክንያት ሰበብ ልንሰጣቸው አይገባም። ሰበብ ሰጠናቸው ወደ እስር ቤት ከተመለስን የሚፈለገው ይሄ ነው። በእኛ በኩል ያለው ትግል ቢያንስ ይቆማል። ያ ደግሞ አገሪቱን ይጎዳል መልሶ። የተባለው ባንዲራ ደግሞ የኢትዮጵያ ባንዲራ ብቻ አይደለም የተከለከሉ ባንዲራዎች ሊገኙ ይችላሉ። ያልኩት የኢትዮጵያ ባንዲራ ብቻ አይደለም፣ ሌሎችም የሌሎች ድርጅቶችም ሊመጡ ይችላሉ። ስለዚህ ያንን ነገር መቆጣጠር በማይችልበት ሁኔታ ውስጥ አብረን ከተአዘጋጆቹም አንድ ላይ ነበር አይደል? ሊቀበሉት የነበሩት አንድ ላይ ነበር። ስለዚህ ሌላ ባንዲራም ሊኖር ይችላል፣ ሌሎች ባንዲራዎችም ሊኖሩ ይችላሉ። አወስኖት ፐርቲኪለር ፍላግ ስለተወሰነ ስለ አንድ ባንዲራ ብቻ አይደለም፣ ሌሎች ባንዲራዎችም ሊመጡ ይችላሉ። አዘጋጆቹ ራሳቸው በዚህ ነገር ላይ ቁጥጥር ላይኖራቸው ይችላል። ሊቆጣጠሩ ላይቆጣጠሩ ይችላሉ። ከአቅማቸው በላይ ሊሆን ይችላል። ያን ጊዜ ብዙ ባንዲራዎች የሚመጡ ከሆነ እኛ በዛ ባህል የምንገኝ ከሆነ ያ እንደ ማስረጃ ሊቀርብብን የሚችል ከሆነ ማስረጃ ቀርቦ ደግሞ ወደ እስር ቤት የሚወስደን ከሆነ ትግሉን ያቆማል። ተጎጂዎች ራሳችን ነን። እስካሁን የደከምንበትንም ውሃ ውስጥ ገባ ለማለት ነው። ስለዚህ የሚመጣብንን ሰበብ ሁሉ እየዘጋን እንሂድ። ሰበባ ሰበቦችን፣ መንግስት የሚፈልግብንን ሰበብ ሁሉ እየዘጋን፣ መንገዱን እየዘጋን እንሂድ። ስለሰጣችሁን ክብር እናመሰግናለን። እኔ በበኩሌ ያልኩት ይሄ ነው። በኦሮምኛም ያልኩት ይሄ ነው። ስለ አንድ ባንዲራ አይደለም ያነሳሁት። ባንዲራዎች እየተከለከለ ባንዲራ ሊኖር ይችላል በዛ ቦታ ላይ ስለዚህ ትግሩን ወደፊት ልገፋ ፈልጋለሁ። ወደ ሀገር መመለስ እፈልጋለሁ። ለዛ ምክንያት የሚሆኑ ሰበቦችን ሁሉ ልዘጋ እፈልጋለሁ። ለዚህ ነው አሁን ከማንኛውም ኮሚኒቲ እንደዛ አይነት አቀባበል አልጠበቅኩም። እንዲደረግልኝም አልፈለግኩም። ይህንንም የፈለግኩት ራሴ ነኝ። በዛ መሰረት ጥቂት ሰዎች ብቻ እዚህ ተገኝተው እንዲቀበሉኝ አደረግኩ ማለት ነው። አቶ በቀለ ገርባ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበርና ፖለቲከኛ እዚህ አሜሪካ ድምፅ ስቱዲዮ ድረስ መጥተው ቃለ ምልልስ ስለሰጡን በጣም አመሰግናለሁ። ያሪያኮልልኝ አመሰግናለሁ። ጽዮን መልካም ቆይታ መልካም ውይይት ነበረ። አንቺንም አቶ በቀለ ገርባንም አመሰግናለሁ። አድማጮች ውይይቱን በቪዲዮ ለመከታተል ፌስቡክ አት ቪኦኤ አምሃሪክ እንዲሁም ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ይገኛል። ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ያስተናግድናችሁ ያለ ነው ጽዮን ግርማና ሰሎሞን አባተንን ስለ አሰፋ ገብረ ማርያም ተሰማ በዚህ ሰዓት የዛሬ ሳምንት እሁድ ያረፉት መምህርና ደራሲ የአቶ አሰፋ ገብረ ማርያም አስክሬን አሸኛኘትና ስርዓተ ቀብር ላስ ቬጋስ ከተማ ውስጥ እየተከናወነ ይገኛል። አቶ አሰፋ ገብረ ማርያም ማን ናቸው? ሰለሞን አባተ የሚያውቋቸውን አነጋግሮ ተከታዩን አዘጋጅቷል። አሰፋ ገብረ ማርያም ተሰማ ከእሳቱ ከተማ ይሉ ነበር በየፊርማቸው አሉ፣ የተቃጠለችቱ ከተማ የኔቫዳዋ ላስ ቬጋስ ነዋሪ የነበሩት መምህር ገጣሚ፣ ደራሲ፣ የቋንቋዎች ሰው አሰፋ ገብረ ማርያም የጀግኖች እናትነሽ በልጆችሽ ኩሪ፣ ጠላቶችሽ ይጥፉ ለዘላለም ኑሪ እያስባሉም ወደ አንድ ትውልድ የሚጠጋን ኢትዮጵያዊ ዜጋ የሀገር ክብርና ፍቅር መግለጫ አበርክተው ኖረዋል። ኒውዮርክ የሚገኙት የሥነ አምልኮ የቋንቋዎችና የማኅበረሰብም ጥናት ሊቅ ፕሮፌሰር ጌታቸው ኃይሌ ወዳጄ ወንድሜ አቶ አሰፋ ገብረ ማርያም ብለው ባወጧት እጅግ የታጨቀ መልእክት ያዘለች ጽሑፍ የአቶ አሰፋ ገብረ ማርያምን መሳጭ ትዝታዎቻቸውን፣ እንዲሁም ሐዘናቸውን ገልጸዋል። እግዜር ያጥናው አልኩና ስለ ወዳጃቸው ማንነት ጠየቅኳቸው። እግዜር ይስጥልኝ እግዜር ያጥናህ በማለትህ በጣም አመሰግናለሁ። ከሀዘንተኞቹ መሀል ነኝ እና አንተ ብቻ ሳትሆን ሌሎችም እየደወሩ እንደዚሁ አጽናንተውኛል። እግዜር ይስጥልኝ። አቶ አሰፋ ከቀዳማዊ ኃይለ ስላሴ ዘመነ መንግሥት ጀምሮ ነው የምንተዋወቀው። በጣም ቅርብም ባንሆን በተለየ ቅርብ የሆን ነው። ያው ሁላችንም በስደት ባለንበት ጊዜ ነው እና አቶ አሰፋ ልቡ ትልቅ ነው፣ ሰፊ ነው። ብዙ ችግረኞችን የሚያስተናግድ ሰው ነው። ሁልጊዜ የሚቆጨው ለገሌ እንዲህ ያለ ነገር ሳላረግለት በመቅረቴ ነው የሚለው እንጂ ይሄ ነገር ሳይሆንልኝ በመቅረቱ አይልም። እና ሁልጊዜ ሌሎችን ለመርዳት የሚያስብ ሁለተኛ ደግሞ ምስጢር የሚገባው ገጣሚ ነው። ገጣሚዎች ብዙ ጊዜ ፈላስፋዎች ናቸው። ገጣሚ ነው። አሽሙር ይገባዋል፣ ምጸት ይገባዋል፣ ሰምና ወርቅ ይገባዋል። አንዳንድ ነገሮች ራሱ ሲናገር የሚያስደንቅ ከሆነ ሲነግረን እሱም በሳቅ ጀምሮ ነው የሚነግረን ሌሎችም በሚናገሩበት ጊዜ ገና ጨዋታው ተነግሮ ሳያልቅ ነው የሚያገኘው እና የሚያደንቀው የሚስቀው። እንደዚህ ያለ ሰው ነበረ። እና ትልቅ ሰው ነው አቶ አሰፋ። ሰውን ደግሞ በሕይወቱ ሳለ ነው መከበር ያለበት እንጂ ካለፈ በኋላ ሳይሰማው፣ ሳይደሰት ለካ ሰዎች አስተዋጽኦ ይሄን አውቀውልኛል ብሎ ደስታ ሳይኖረው ካለፈ በኋላ ብናከብረው ምን ዋጋ አለው ይል ነበረ። ትልቅ አስተሳሰብ ነው በጣም እና እኔም አሁን የሚቆጨኝ ለሱም ደግሞ እንደዚሁ በህይወቱ ሳለ አንዳጅ ነገር ሳናደርግለት በመቅረታችን በጣም በጣም ነው የሚቆጨኝ እና እንዲህ ያለ ሰው ነበረ። አቶ አሰፋ ግጥሞቹ፣ ጽሁፎቹ ብዙ ሰው ነክተዋል። ብዙ ሰው ያውቁታል፣ ያውቃቸዋል። መቼም አቶ አሰፋ ህዝባዊት ዲሞክራሲያዊት ሪፐብሊክ ኢትዮጵያን ህዝብ መዝሙር እርሳቸው ነበሩ የጻፉትና ሰው ያውቃቸዋል። ከዚያም ጊዜ አንስቶ ያከብራቸዋልን ብዙ ስራዎቻቸውንም ያውቃል። እዚህ ጽሑፍ ላይ እርሶ እንደገለጹት አስተማሪ ሲለኝ ኩራት ይሰማኝ ነበረ ብለዋል። ምንድን ነበር ለመሆኑ ያስተማሯቸው? እሱ በአስተማሪነት መስኮብ ሀገር ጥቂት ጊዜ ቆይቷል። ከዚያ ሲመለስ እንግዲህ አማርኛ ስለሆነ ያስተማረው ግዕዝም መማር አለብኝ ብሎ እንደገና ተመልሶ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተመዝግቦ ነበረ እና ያን ጊዜ ግዕዝ በማስተምርበት ጊዜ ይከታተል ነበረ። የግዕዝ ትምህርት ነበር ማስተምረው እና በዚያ ነው የምንተዋወቀው። ያው እንግዲህ እሱ ጎልማሳ ስለሆነ ያን ጊዜ ከተማሪዎቹ ጋር አብሮ ቢሰለፍም ከክፍል ሲወጣ አብረን ነበር እንጂ እሱ ወደ ተማሪዎቹ እኔ ወደ አስተማሪዎቹ የምንለያይበት አልነበረም። በሩሲያኛ ቋንቋ ችሎታቸው በጣም የመጠቁ እንደነበሩ ከዚህ በፊት የሚያውቋቸውን አንድ ወዳጃቸውን እንደዚሁ በታላቅ ክብር የሚያስታውሷቸውን ሰው ዲፕሎማት አግኝቼ አነጋግሬ የነበረ የግዕዝ ችሎታቸውና የአማርኛ ችሎታቸውን እስ እንዴት ነው እርሶ የሚገመግሙት? የግዕዝ ችሎታው መቼም የአንድ ዓመት ችሎታ ነው። ያነባል፣ ግዕዝ አንብቦ ይረዳል። በግዕዝ ለመጻፍ ምናልባት ይቸገር ይሆናል። አማርኛ ግን በጣም የተራቀቀ አጻጻፍ ነው የሚጽፈው። አካዴሚው ፊደሎቹን ስለቀነሳቸው እሱም የአካደሚዋ ጸሐፊ ነበረ፣ ለረጅም ጊዜ የአማርኛ አካዴሚ ስለነበረ በዚያ እየተከተለ ፊደሎቹን ያው የጥንቱን ፊደል አስቀርጦ አካዴሚው በወሰነው ፊደል ነበር የሚጽፈው። እና ደግሞም ይወደዋል ነገሩን። እና እሱ አንድ ጊዜ ስንገናኝ በስልክ ይህን ይህንን ፊደል ለምን በዚህ ጻፍከው ብዬ ጠየቅኩት። አንድ ጊዜ እሱ እኮ ፊደሎቹ እኮ በአካዴሚው ተወስነዋል አለኝ። ይህ እኔ የሌለሁበት እንዴት፣ ወይኔ እንደው ምነው በኖር አስቀረው ነበረ ይህንን ውሳኔ ስለው በጣም ከት ብሎ ሳቀ። ያን እንዴት በችሎታ እንዴት ትተማመናለህ ማለቱ ነው። ያ ሁሉ ሰው፣ ያ ሁሉ አካደሚ ተሰብስበው አባላት ተሰብስበው የወሰኑትን እኔ ያስመልሰው ነበር። እንዴት ስትል ብሎ ቀለደብኝ እና በዚያ በፊደሎቹ በስተቀር አጻጽፉ በጣም የሚያስገርም ነው። እንዲያውም እሻይሎም ተራ ጽሁፍ መጽሐፉ ተራውን ጽሁፍ ሲጽፍ ወዲያው እየገጠመ ነው ራሱ አረፍተ ነገሩ እየገጠመለት እየገጠመለት ነው የሚሄደው እና ይህን ያህል ነበር የእሱ የአማርኛ ችሎታው። ወደዚህ ቅንፍ ነገር ልመለስና ስቲ ምንድን ነበረች እቺ ቅንፍ? አዎ ቅንፍ በምንላት አቶ አሰፋ አንድ ነገር ሊነገር ከፈለገ ከስር እስከ ስሩ ሳያደርስ አይለቅም ነበረ እና ያንን ለማድረግ ከአንዳንድ ጊዜ ወጣ ይልና ያንን ማብራራት ይጀምራል እና በጽሁፍ ጊዜ እነዚህ በቅንፍ የሚደረጉ ናቸው። እና በንግግር ጊዜ እንደዚህ ሲያደርግ አሰፋ እንግዲህ እዚህ ላይ ቅንፉ ይቅር እለዋለሁ። ቅንፉ ይቅር እና ፈጠን ብላይ ጨርስ፣ ሌሎች ጉዳዮችም ስላለን አንዳንድ ነገር ለመጫወትም ስለምንችል በቅንፍ ከጨረስከው ማለቂያ አይኖረውም እና እሱን እዚህ ላይ ስደርስ ቅንፉን አቁም እለዋለሁ። እንደዚህ እያልን ነበር የምንቀጥለው። እና ፍቃዶን ለማግኘት ቅንፍ እዚህ እንደሚያስገቡ ይናገሩ ነበር ቀድመው። አዎ እዚህ ላይ ቅንፍ ላስገባ ሲለኝ አይሆንም እለዋለሁ። አንዳንድ ጊዜም ደግሞ ጊዜ ካለኝ እስቲ ጨምርበት እለዋለሁ። እና እንደዚህ እያደረግን ነበረ የምንወያየው ስለ አቶ አሰፋ ሲናገሩ እሁድ እለታችንን የምንጀምረው በስልክ ተገናኝተን በመወያየት ነበረ ብለዋል የዛሬ ሳምንት ነው እንግዲህ አቶ አሰፋ ያረፉት ይሄ የእኔና የእርሶ ቃለ ምልልስ አየር ላይ በሚውልበት ጊዜ የአስከሬናቸው ስርዓተ ቀብር እየተከናወነ ነው የአስከሬናቸው አሸኛኘት እየተከናወነ ነው ያለው አሁንና ምንድን ነው የሚያስታውሱት በነዛ ምግሮች እንግዲህ አሁን ሶስት ነገሮች ሊሆኑ ነው አንደኛ የእሁድ እሁድ ነው የምንገናኘው ያልኩት ነው። ሁለተኛ መርዶውን የሰማሁት እሁድ ነው። አሁን ደግሞ በሚሰናበትበት ጊዜ እሁድ የሚሰናበተው ለእኔ ልዩ ስሜት ነው የሚሰጠኝ። ሰውየው የተቀደሰ ሰውም እንደሆነ እገምታለሁ። በዚያ ሳይ በስራውን አቀዋለሁ በዚያ ላይ ደግሞ እንደዚያ ያለ አጋጣሚ ሲሆን በሀገራችን ልዩ ትርጉም ነው የሚሰጠውና እኔ እንደዚያ አድርጌ ነው የምተረጉመው። ቀደም ሲል እንደተባለው አሁን የሽኝታቸው ስነ ስርአት እየተከናወነ ነው። ይህንን ፕሮግራም ለሚሰማም ለቤት ዘመድ ለወዳጅም የሚሉት ነገር ካለ እንግዲህ ያሰፋ መለየት የብዙ ሰዎችን ሕይወት ይነካል። ሳያውቁት ለቀሩት አዝንላቸዋለሁ፣ የሚያውቁት ስለተለያቸው ለእነሱም እግዚአብሔር ያጽናችሁላቸዋለሁ። በተለየ ደግሞ ስለ ቤተሰቡ ስለ ልጆቹ ሲያወራ አቁም ካላልኩት አያቁምም እና ያን ያህል ነው የሚወዳቸው። እና ከነሱ መለየቱ የቱን ያህል ሀዘን እንደሚጥልባቸው እገምታለሁ። ግን ሊደሰቱ የሚገባቸው ልጅ ለአባት ሊያደርግ የሚገባውን ሁሉ እንዳደረጉለት ገምቻለሁ። እሱ ሲያጫውተኝ ብዙዎቹን ነገሮች ከነሱ ብዙ እርዳታ እንዳገኘ፣ በጠራቸው ጊዜ እንደሚገኙለት። አንዳንዶቹ ከወደ ስዊድን ይመስለኛል የሚኖሩት። አንዳንዶችም ደግሞ እዚሁም አሜሪካን ሀገር ቢሆኑ ለምሳሌ ሌላ ቦታ ሊሆን ይችላል እና ደግሞም የልጅ ልጆችም አሉት በየቦታው። እነዚህ ሁሉ በፈለጋቸው ጊዜ ወዲያው ነው ከተፍትሉለት የነበረው እና እንደዚህ ያሉ ልጆች አባታቸው በመለየቱ ቢያዝኑም ልጅ ለአባት የሚያደርገውን ሁሉ ስለ ፈጸሙ ሊደሰቱ ይገባቸዋል። እድሜውም ቢሆን እንግዲህ ረጅም ነው ልንል እንችላለን። በሀገራችን አካሄድ እና በልጅነቱ ተቀጠፈብን አባታችን የሚሉ አይደሉም እና በዚህ በዚህ ይደሰታሉ፣ ይጽናናሉ ብዬ እገምታለሁ እና እግዚአብሔር ያጽናችሁ ላቸዋለሁ። እኔም አብሬያቸው አዘንተኛ ስለሆንኩ እነሱም እግዚአብሔር ያጽናን ነው እምለው ሁላችንም። ፕሮፌሰር ጌታቸው በመጨረሻ ሰባኛ ዓመት የልደት በዓሉን ያስታውሱልን። አዎ አቶ አሰፋ ሳላስበው ነው። አንድ ጊዜ ተሰዎች ጋር ተጻጽፎ እሱ የሚኖረው ላስቬገስ ነው፣ እኔ የምኖረው ሚኒሶታ ነበረ በአሎኒ ዋሽንግተን አደረገው። ዋሽንግተን አድርጎ ተስንቶቹ ተጻጽፎ ከየቦታው ያሉ ወዳጆቼን እና ዘመዶቼን እንዴት አድርጎ እንዳገኛቸው አላውቅም። ሰበሰባቸው። ከተለያዩ ከተማዎች ሰብስቦ እዚያ ላይ እያንዳንዳቸው ንግግር እንዲያደርጉ ፕሮግራም አውጥቶ ትልቅ በዓል አክብሮልኝ፣ እኔም ደስ ብሎኝ ዘመዶቼንም ወዳጆቼንም በማግኘቴና ከእነሱም የሚባለውን በመስማቴ ደስ ብሎኝ ተለያየን። እንግዲህ ከላስቬገስ ነው የመጣው። የሰውዬ ስራ እንግዲህ እየሰራ ትልቅ ገንዘብ ያተረፈ ሰው አይደለም እና ባለችው ቆጥቦ በአይሮፕላን ከፍሎ ነው እዚህ ድረስ መጥቶ ያንን በዓል አክብሮ ወደ ላስቬገስ የተመለሰው እና እኔ በአሁኑ ሰዓት አቅሜ ባይደክም ኖሮ እዚያው ሆኜ ሌላው ቢቀር ልሸኘው በተደሰጥኩ ነበረ እና ባለ ሁለታያም ነው፣ በግሌም ማለት ነው። አቶ አሰፋ ገብረ ማርያም ለወጣት ኢትዮጵያውያን የከፍተኛ ትምህርት ዕድል ያሰፉም ሰው እንደነበሩ፣ በሶቪየት ኅብረት ዘመን በመስኮብ የኢትዮጵያ ዲፕሎማት የነበሩትና አሁን ዋሽንግተን ዲሲ አካባቢ የሚኖሩት አቶ አያልነህ እጅጉ ያስታውሳሉ። እኔ እንግዲህ እንደ ቀድሞ አጠራር ነው የምጠራው ጋሻ ሰፋ ነበር ምለው የማውቀው ላለፉት አርባ ዓመታት ገደማ በሩሲያ ዋና ከተማ ሞስኮ ነው ያስተዋወቀንም በጊዜው በኢትዮጵያ ኤምባሲ የትምህርት አታሼ በነበሩት አቶ ገበየ ኩምሳ አማካይነት ነበር። ከዛን ጊዜ ጀምሮ ለረጅም ጊዜ በቅርብ አውቀዋለሁ። ታላላቅ ሰዎች ናቸው ከሚባሉት አንዱ እንደነበር ባበረከታቸው የስነ ጽሑፍ ስራዎቹ ይታወቃል። እንደምታውቀው በተለይ በቀድሞ የኢትዮጵያ ብሔራዊ መዝሙር ድርሰቱ ምን ያህል ለኢትዮጵያና ሕዝቦቿ የነበረውን ራእይ ወይም ህልም ያሳየበት ድንቅ ስራው በመሆኑ ማንነቱን በጉልህ ይገልጸዋልን ብዬ አምናለሁ። እኔ እዛው በኤምባሲ ውስጥ በዲፕሎማትነት ስሰራ ነው የማውቀው። በተለይ እሱ ትምህርት የገበየበትና ያስተማረበት ወደሆነ ወደ ሩሲያ ዘውትሮ ሲመላለስ ስለ እሱና በተለይ ስለ ስብናው በቅርብ ለማወቅ እድሉን አግኝቻለሁ። እስከ ቅርብ ጊዜ ትገናኙ ነበረ? አቶ አያል ነው አው ለረጅም ጊዜ ከዚህ ከላስ ቬጋስ በስልክ እንገናኝ ነበር። በተፈጥሮ ወዳጅ አጥባቂና በጣም ተጨናቂ ስለነበር በየጊዜው ስልክ የሚደውለውም እሱ ነበር። በተለይ በሕመም ምክንያት የደከመ ሲሄድ ለተወሰኑ ጊዜያት አላገኘሁትም ነበር። አሁን በቅርቡ ነው እንግዲህ እረፍቱን የሰማሁት። የት ከተማ ነው የተማሩት ሩሲያ ውስጥ አቶ አሰፋ? በድሮው ሌኒንግራድ በሚባለው አሁን ፒተርቡርግ በሚባለው ከተማ ውስጥ ነው። ከዛም በተለይ በሀገር ቤት የኢትዮ ሶቪየት የሰላምና ወዳጅነት ኮሚቴ በሚባለው መስሪያ ቤት ውስጥ እሱና እውቅ የሀገር ፈርጥ የነበሩት ሎሬት ጸጋዬ ገብረመድህን እና ሎሬት አፈወርቅ ተክሌ ጋር በመሆን የወዳጅነት ኮሚቴው ቋሚ የክብር አባል ነበሩ እና በዛን ጊዜ በቅርብ የማወቅ እኔም እድሉን አግኝቻለሁ። በዚያው መስሪያ ቤት ሰራ ስለነበር በተለይ ጋሻ ሰፋ በሩሲያ ቋንቋ የተካነ ስለነበር ብዙውን ጊዜ የወዳጅነት ኮሚቴውን የሚሳተፍበት ጊዜ የበዛ ነበር ከሌሎቹም እና ያንን የቋንቋ ችሎታቸውን እስከ መጨረሻው ተጠቅመውበታል። አዎ በጣም ተጠቅመውበታል። ለምሳሌ በአለው የመግባባት ተሰጥኦና በዚሁ በቋንቋው ክህሎቱ ለምሳሌ በከፍተኛ ትምህርት ኮሚሽን በኩል ይገኝ ከነበረው የነጻ ትምህርት ውጪ ጋሻ ሰፋ የቀድሞ ሶቪየት ህብረት የትምህርት ኃላፊዎችን በማግባባትና ያው በቋንቋው እንዳልኩት የተካነ ነበርና በኮሚቴው በኩል ለብዙ ወጣት ኢትዮጵያውያን የነጻ ትምህርት እድል ያስገኝ ነበር። አቶ አያልነህ እንግዲህ በመጨረሻ ለቤተሰብ ለወዳጅ የሚያስተላልፉት መልእክት ካለ? አዎ ጋሻ ሰፋ በግልና በማህበራዊ ህይወቱም እጅግ የተዋጣለት ለወዳጅ ዘመድ ክብር የሆነ ከትልቁም ከትንሹም ተግባብቶ የመኖር ባህልን ያዳበረ ቅን ኢትዮጵያዊ ነበር በብዙ አጋጣሚ የሚያውቁት እንደሚመሰክሩለት ጋሽ አሰፋ ጨዋታውም የማይጠገብ በሰዎች መካከል አለመግባባት ሲፈጠር ለመሸምገል ተግቶ የሚሰራ በአጭሩ ኢትዮጵያና ለቀረው ትውልድ አርአያ ሆኖ ያለፈ ታላቅ የኢትዮጵያ ልጅ ነበር ማለት ይችላለሁ አሰለሞ ሰለሞን አባተ ጥሩ ዝግጅት ነበር ያዘጋጀኸው። እናመሰግናለን። እንግዶችህንም እናመሰግናለን። ዝግጅታችን ወደ መጠናቀቁ ነው። እስከ ማጠቃለያው ከጥላውን ጋር እንተዋችሁ። ምን አለ ደጋጉን ዳግመኛ ቢፈጥሩ። አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የኦሮሞ ዲሞክራሲያዊ ግንባር በቅርቡ በኢትዮጵያ የተካሄዱ የማሻሻያ ለውጦችን አስመልክቶ ከመንግሥቱ ከፍተኛ ልዑካን ጋር ግንቦት ሦስትና አራት 2010 ዓ ም ውይይት መካሄዱን ዛሬ ይፋ ባደረገው መግለጫው አስታውቋል። ስብሰባው የት እንደተደረገ ግን አልጠቆመም። በዚሁ መሠረትም የማሻሻያ እርምጃዎቹ እንዲሰፉ፣ እንዲጎለብቱና ጥልቀት እንዲኖራቸው ያለውን ፍላጎት ገልጿል። ዝግጁነቱንም አረጋግጧል። የኦሮሞ ዴሞክራሲያዊ ግንባር ይህንኑ ለማሳካትና ውይይቱንም ለመቋጨት አንድ የግንባሩን ከፍተኛ ልዑካን ወደ ኢትዮጵያ እንደሚልክ በመግለጫው አስታውቋል። የተባለው ስብሰባ ተካሂዶ እንደው ከኢትዮጵያ መንግሥት ባለሥልጣናት በኩል ማረጋጋጭ ልማ ማረጋገጫ ለማግኘት የተደረጉ ጥረቶች ለዛሬ አልተሳኩም። ቀደም ሲል ግን በሰላማዊ መንገድ መታገል ከሚፈልጉ ወገኖች ጋር በሙሉ ለመነጋገር ዝግጁ መሆኑን የኢትዮጵያ መንግሥት ማስታወቁ ይታወሳል። የኢንዶኔዥያ ፖሊስ በገለጸው መሠረት በዛሬው ዕለት በሦስት ቤተ ክርስቲያን ለተፈጸሙ የአጥፍቶ ጠፊ የቦምብ ጥቃቶች ኃላፊው ወጣቶችና ሕፃናትን ጨምሮ ስድስት አባላት ያሉት ቤተሰብ ነው። በጥቃቱ በትንሹ 11 ሰዎች ተገለው ሌሎች አርባ አንድ ቆስለዋል ተብሏል። ለቦምብ ጥቃቶቹ ራሱን እስላማዊ መንግሥት ነኝ እያለ የሚጠራው ጽንፈኛ ቡድን ኃላፊነት ወስዷል። የኢንዶኔዥያው ፕሬዚደንት ጥቃቶቹን አረመናዊ ተግባር ሲሉ አውግዘውታል። ሰሜን ኮሪያ የኑክሌር ጦር መሣሪያ ግንባታ ፕሮግራሟን ሙሉ በሙሉ ለማቋረጥ ከተስማማች ዩናይትድ ስቴትስ ለደህንነቷ ማረጋገጫ ለመስጠት ዝግጁ ናት ሲሉ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ተናግረዋል። ዩናይትድ ስቴትስ በተጨማሪም የአሜሪካ የግል ንዋይ መዳቤ መዳቢ እየወደቀ ያለውን የሀገሪቱን የኤሌክትሪክ ኃይል ማከፋፈያ ለመጠገን እንዲችል ፍቃዱን ትሰጣለች ሲሉ አስረድተዋል። ዜናው በዚሁ ይጠቃለላል።